በጉጂ እና በጉጂና በቡርጂ ተዋሳኝ አካባቢዎች ባለፈው ሳምንት በተቀሰቀሰ ግጭት ከቡርጂዎች በኩል አንድ ታዳጊን ጨምሮ ቢያንስ ሦስት ሰው ተገድሎብናል ሲሉ አንድ የቡርጂ ወረዳ ባለሥልጣንና ሌላ ደግሞ የአይን እማኝ ነኝ ያሉ ሰው ገልጸውልናል። ብዛት ያለው የጤፍ ክምርም ተቃጥሎብናል ብለዋል እማኙ። የምዕራብ ጉጂ የኮሚኒኬሽንስ ቢሮ ኃላፊ ደግሞ የታዳጊውን መገደል ማረጋገጥ እንደማይችሉ ገልጸው ሆኖም ስምንት ሰው ተገድሎብናል ብለዋል። ሁለቱም ወገኖች ግጭቱ የፌዴራል መከላከያ ኃይል በመግባቱ በአሁኑ ወቅት በርዷል ብለዋል። ቆንጅታየ ወደ አካባቢው ደውላ ተከታዩን ዘገባ አጠናቅራለች። በቡርጂ ወረዳ ዋና ከተማ ሱያማ የህዝባዊ አገልግሎት ባለሙያ የሆኑት አቶ ገብረ ወልድ ሂዳ በአሁኑ ወቅት በአካባቢው ቀደም ካለው ጋር ሲነጻጸር መረጋጋት እንዳለ ገልጸዋል። በእርግጥ ባለፉት ከሐሙስ እና አርብ የተሻለ አሁን አንጻራዊ መረጋጋት አለ። ምንም አይነት ተኩስ አሁን ከዛ ከዛ ቡድንም ወደዚህ የሚተኮስ ተኩስ የለም። ምንም አይነት የጸጥታ ችግር የለም። ለአሁኑ ሮብ ከቀኑ ስምንት ሰዓት አካባቢ ላይ አንድ ህፃን የአስር አመት ህፃን ከብት እየጠበቀ ባለበት ነው ከጉጂ ኦሮሞ በኩል አንድ ግለሰብ መጥቶ በመፍለጫ አንገቱን ቆርጦ ገደለ። ወዲያው አስክሬኑን ለማንሳት እንኳን ሲሞከር ተኩስ ህዝቡ ላይ ተከፈተ። በዛ ነው እንግዲህ ግጭቱን ጀምሮ በርካታ ሰው ቆስሏል። ወደ ሶስት ነው ምናምን ሰው ያረፈው ከህጻኑ ጋር ስላት፣ ደግሞ በርካታ የጤፍ ክምር ነው የተቃጠለው። እሺ አቶ ገብረ ወልድ በምን ምክንያት ነው ይህን የታዳጊ ወጣት ሊገደል የቻለው? ምን ተፈጥሮ ነው? በግጭት መካከል ነው? ግጭት ምንም አይነት ግጭት አልነበረም። ሰላማዊ ቀጠና ተብሎ እንግዲህ የቡጂ አርሶ አደር የሚያርስበት ቦታ ነው እና ህፃኑ ከቤተሰቦቹ ጋር እሺ፣ ከብት ለማገድ በሄደበት ያው አገር ሰላም ብሎ ከብቶ እያገረ ባለበት ነው እንግዲህ በቆንጆራ የተገደለው። ከዛም በማስከተል ነው እንግዲህ ህብረተሰቡ አስከሬኑን ለማንሳት በሚሞክርበት ጊዜ ተኩስ የተከፈተበት ህብረተሰብ ላይ። ያ ነው እንግዲህ መነሻው ጫን ልጅ መቶ መግደል ነው መነሻው። ይህን ደግሞ ያደረጉት ሆም ብሎ ሆም ብሎ ነው ፐርፐዝሊ ግጭት እንድነሳ ፍላጎት ስለነበራቸው ያን ምክንያት አድርገው ነው። እነማን ናቸው እንደሱ ሲሉ? ምክንያት አድርገው የጉጂ ኦሮሞዎች። በምን ምክንያት ነው ግጭትን ለመፍጠር የሚሞክሩት? ግጭቱም ዋና መነሻው ቅድም ንትነ እንደነገርኩት ዋና መነሻው ሪሶርስ ማለትም መሬትን ፍለጋ ነው። ድንበራችን እስከዚህ ድረስ ነው፣ ይሄ የእኛ መሬት ነው እያሉ ሁሌም ያው የሚያነሱት ጥያቄ አለ። አርሶአደሩ የቡርጂ አርሶ አደር እያረሴ የሚዘራውን መሬት የእኛ መሬት ነው በምል ነው እንግዲህ መሬቱን ወደ ራሳችን እንወስደዋለን። ፕላስ ደግሞ የውሀ አለ ውሃ፣ ከብቶች የሚጠጡት በቡርጂ መሬት ላይ እሱም ውሃ ምክንያት በማድረግ ነው እንግዲህ ለግጭት መነሻ የምነሱት። አሁን ሁኔታው ተረጋግቷል። አንጻራዊ ሰላም ማለት ነው። አንጻራዊ ሰላም አለ፣ ከባለፈው ጋር ሲታይ በአሁኑ ሰዓት ምንም አይነት ተኩስም የለም። እንግዲህ ሰላም ሙሉ በሙሉ አለ ለማለት እንግዲህ አርሶ አደሩ ወደ ማሳው እየሄደ ዘሩንም መዝራት አለበት፣ ግን ይሄ እየሆነ አይደለም። ተኩሱ ግን የለም አሁን ተረጋግቷል። ከባለፈው ሐሙስ አርብ እና ሮብ ካለው ሁኔታ አሁን በጣም ተረጋግቷል። መከላከያ ኃይል የፌዴራል መከላከያ ኃይል ገብተው ነው ነው ያሉኝ አው ልረጋጋ የቻለው ኖርማሊ የኢፈድሪ መከላከያ ሰራዊት እዚህ መሀል ላይ ገብቶ ጉዳዩን ስላረጋጋ ና በሁለቱም በኩል ከዛ ከጉዚ ኦሮሞ ወደዚህ ስዘም ከነበሩ ኃይሎችን ወደኋላ መልሶ አሁን የሁለቱም በኩል አመራሮችን በማነጋገር ቀጥታው ወደ ነበረበት ሰላማዊ ሁኔታ እንድመለስ አድርጎ ነው እንግዲህ መሀል ላይ ያለው መከላከያ ስራ። የቡርጂ ወረዳ የኢህአደግ ጽህፈት ቤት ኃላፊ አቶ ማሞሽ ካኔም ሶስት ሰው ተገሎብናል፣ ቢያንስ ስምንት ሰው ቆስሎብናል ብለዋል። ሁኔታው ተረጋግቷል። ሶስት ቀን ላይ ነበረ ግጭቱ የነበረው። ከሶስት ቀን በኋላ በተከታታይ አሁን የተኩስ ድምጽ የለም። ጸጥታ የመንግስት መከላከያ ኃይል ና ሌሎች ኃይሎች የጸጥታ መዋቅር አመራሮች ከክልል ጀምሮ የደቡብ ክልል በእኛ በኩል ገብቶ ከኦሮሚያ ጋር የቆጣውን ስራ መከላከያ እየተቆጣጠረ የመገናኛ ስራ እየተሰራ ነው ያለው። እስከዚህ ሰዓት ድረስ ሰላም ነው እየተፈጠረ ነገር የለም። ቀረባ አካባቢ ጥቃቱ የመጣው ከጉጂ አርብቶ አደር ማህበረሰብ ሳይሆን መለየው የለበሱ ኃይሎች ተቀላቅለው አይተናል የሚል ከአርሶ አደሮች በኩል መረጃ ደርሶናል። ይህም ክትትል እየተደረገበት ነው ብለዋል አቶ ማሙሽ። ወደ ጉጂ ዞን በመደወል ያገኘናቸው የምዕራብ ጉጂ ዞን የመንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ለማ ተፈራ በበኩላቸው በታዳጊው የቡርጂ አርሶ አደር ልጅ ላይ ተፈጸመ ስለተባለው ግድያና ስለ ሌሎቹም ጥቃቶች መረጃው ስላልተላለፈልን ለማረጋገጥ አልችልም ብለዋል። ከኛ በኩል ግን ስምንት ሰው ተገሎብናል ብለዋል አቶ ለማ። በቡርጂ አርሶ አደሮች ላይ ጥቃት ያደረሱት መለዮ የለበሱ ኃይሎች ናቸው የተባለውንም አቶ ለማ ያስተባብላሉ። በዛ በኩል ያለውን መረጃ አሁን ይሄ ያህል እንዲህ አይነት ሰው ተገደለ ማለት ብዬ መናገር ቢከብደኝም፣ በዛ በድንበር አካባቢ ለረዥም ጊዜ አልፎ አልፎ የእኛ አካባቢ የምዕራብ ጉጂ በዛ አካባቢ የሚኖሩት ህዝቦች አርብቶ አደሮች ናቸው። እነሱ ደግሞ አርሶ አደሮች ናቸው። በዛ መሀል መሬት ጥያቄ አለ። አርሶ አደሩ ለእርሻ ይፈልጋል። አርብቶ አደሩ ለከብቶቹ ግጦሽ መሬቱን ይፈልጋል። ግጭት ይፈጠራል። እሺ፣ ይሄ ታዳጊ ወጣት መገደሉን አለመገደሉን እርሱ ከእርሶ ማረጋገጫ ማግኘት ትችላለሁ። ይሄ ልጅ ተገሏል፣ ማንስ ገደለው ገደለው፣ ተገሏል ይባላል። ያው በዛ ወገን ስለሆነ በእኛ በኩል ያለን መረጃ የለም። በቅርብ ጊዜ ለሁለት ቀን ተከታታይ ከፍተኛ ግጭት ተደርጓል። በእኛ በኩል ቢያንስ ከስምንት በላይ ሰዎች እንደሞቱና ከአስራ አራት ሰዎች በላይ እንደቆሰሉ እናውቃለን። እንግዲህ በእነሱ በኩል ደግሞ እንደውም መለዩ የለበሱ ታጣቂዎች ናቸው፣ ጥቅ ኃይል ነው መጥቶ ጥቃት ያደረሰብን ነው የሚሉት እና ታጠቀ ኃይል እንደዚህ አይነት መረጃ የለንም። ሰራዊት አይደለም አርብቶ አደር ነው። በተፈጥሮው ከብቶቹን የሚጠብቅበት መሳሪያ አለው አርብቶ አደሩ እና ቢያንስ ሁሉ መሳሪያ አላቸው ማለት ይቻላል። ስለዚህ ታጣቂ ሚሊሻ ምናምን የሚባለው ነገር ሐሰት ነው። ከሁለቱም ወገኖች በኩል ያነጋገርናቸው ሰዎች በየጊዜው ለሚነሱት ግጭቶች በመንስኤነት በየበኩላቸው ላነሷቸው ችግሮች በአፋጣኝ መፍትሔ መፈለግ እንዳለበት ያሳስባሉ።